ሼህ ሆጀሌ አሊያሰን በኢትዮጵያ ውስጥ ለባንክ መመስረት እገዛ ከማድረግ ጀምሮ በጣሊያን ወረራ ወቅት ለሀገራቸው ዳር ድንበር መጠበቅ ከፍተኛ አስተዋጽኦ ማበርከታቸውን የግል ታሪካቸው ያስረዳል። ከመቶ ዓመታት በፊት የተለያዩ ውሳኔዎችን ይሰጡበት የነበረው በአሶሳ ከተማ የሚገኘው የሼህ ሆጀሌ ቤተ መንግስት ወይም የሼህ ሆጀሌ አሊያሰን የችሎት አዳራሽ ተብሎ የሚታወቀው ከዚህ ቀደም በደረሰበት ጉዳት ምክንያት ለክልሉ የቱሪስት መዳረሻ ስፍራ መሆን አልቻለም፣ ይላል የሼህ ሆጀሌ ቤተሰቦች መረዳጃ ማህበር። ማህበሩ ቤተመንግስቱን የመጠበቅና እንዲሁም ሆጀሌ ሲገለገሉበት የነበሩትን ቅርሶች የማሰባሰብ ስራዎችን የመስራት ዓላማ ያለው ሲሆን መቶ የሚሆኑ አባላቶችም አሉት። የማህበሩ ኃላፊ የሆኑት አቶ ጀማል ኡመር ሆጀሌ ረጅም ዓመታትን ያስቆጠረው ይህ ታሪካዊ ቤተ መንግስት ትኩረት ባለማግኘቱ አብዛኛው ክፍሎቹ ፈርሶ እንደነበር ተናግረዋል። ይህን ታሪካዊ ቅርስ ለመታደግ በመንግስት በኩል ጥረቶች ቢኖሩም በቂ ያለመሆናቸውንም ጠቁመዋል። ሰባት ቤቶች ነሰሩ ይህ ችሎት አዳራሽ ነው ሰሩት። ሁለተኛ ማረሚያ ቤት፣ ሶስተኛ መጋዚን፣ አራት ደግሞ የመኖሪያ ቤቶቻቸው እዚህ አይነት አራት ቤቶች ነበሩ። በደርግ ጊዜ ነው ፈርሶ ሁሉም የተበላሹ። ይህም ፈርሶ ከወደቀ ካለቀ በኋላ ነው ቤተሰብ ስናቆይ ቆይተን፣ አሁን መንግስት ከኛ ተረክቦን እድሳት ነገር ያደረገለት ማለት ነው። ያም ደግሞ ከፍታው ወደ ዘጠኝ ሜትር ነበር። በተለያየ እንትኖች በሼህ ወጀሌ፣ በኋላም ደጃዝማች አሻፌ ወጀሌ ነበሩ። ከእሳቸው በኋላ ግራዝማች ማህመድ አሻፌ የሚባሉም ነበሩ። እሳቸውን ያስቀነሱትና ወደ አምስት ሜትር የመጣው። ስለዚህ አሁን የክልሉ መንግስት ደግሞ ባገኘው ቦታ ላይ ነው ያደሰው እንጂ ቤቱ ከዚህ በላይ ነበር። እንደገና ሌላ ክብ ከዙሪያው ነበረው ማለት ነው። ትንሽ በባህል ቱሪዝም ቢሮ ከዛሬ ሁለት ዓመት ጀምሮ ነው ችን ዲሳት ሊያደረጉ አሉ። በፊት ግን እንደ ሀብት መላዩ ትንሽ፣ አንዳንድ ሰዎች አመለካከታቸው የወደቀ ያነሰ አመለካከት ያላቸው ሰዎች ይህን እንደ ግለሰብ አድርጎ የሚያዩ አሉ። ሽሁ ጀሌ ነው በምል ይ ሀገር ነው ግን ይ ይህ የቤንሻንጉል ነው። ይህ የቤንሻንጉል ህዝብ ቅርስ ነው ከዛም አልፎ የኢትዮጵያ ነው ፣ አልፎም የዓለም ነው። የሽ ወጀሌ ቤተ መንግስት በባህልና ቱሪዝም ቢሮ በታሪካዊ ቅርስነት የተመዘገበ ቢሆንም ለቅርስ የሚሰጠውን ያህል ትኩረት አልተሰጠውም የሚለውን ሀሳብ የሚጋሩት የቢሮው የህዝብ ግንኙነት ኃላፊ የሆኑት አቶ አበበ ጥላሁን ቤተ መንግስቱ የቀደመውን ይዘቱን ሳይለቅ እንዲቆይና አስፈላጊውን መሰረተ ልማቶችን ለማሟላት እየሰሩ እንደሆነ ተናግረዋል። ብዙ ውስጥ ለውስጥ የሚያስፈልጉ ነገሮች አሉ። የሽ ወጀሌ ችሎት የሽ ወጀሌ የእሱ በእሱ ዘመን የራሱ ይጠቀምባቸው ይገለገልባቸው የነበሩ ቅርሶች ከቤተሰቦቻቸው ሙሉ በሙሉ አልተሰበሰቡም። የተሰበሰቡት እንኳን የራሳቸው የቅርስ ማስቀመጫ በመስታየት በፍሬም የተሰራ ሳጥን ተሰርቶላቸው እዛ ውስጥ አልተቀመጡም። ዝም ብለው ነው ያሉት። ይሄኛው የራሳችን ችግር ነው። የበጀት ችግር ስላለ ያንን የበጀት ችግር ምንድን ነው ጊዜያዊ ወቅታዊ ችግሮችን ማስተንፈሻ እያደረግን ትኩረት እየሰጠ ነው አይደለም። አሁን ግን የከተማ አስተዳደሩ የአሶሳ ከተማ አስተዳደር አንደኛ ዙሪያው እንዲታጠር ሁለተኛ በውስጡ ላይ ሰዎች ለጉብኝት የሚሄዱ ለመዝናናትም፣ እዚ አካባቢ ለወጣቶች እንደ መዝናኛ ማዕከልነት እንዲያገለግል አንደኛ ግሪን ማድረግ አረንጓዴ ማድረግ ግቢውን፣ ሽንት ቤት መስራት፣ ውስጡን ማጽዳት እንዲህ አይነት ስራዎች አሁን እየተሰሩ ነው ያሉት። ከከተማ አስተዳደሩ ጋራ በመቀናጀት ማለት ከዚህ ቀደም በክልሉ የቱሪዝም አቅም ጥናት በማድረግ የሼህ ሆጀሌ ቤተ መንግስትን ጨምሮ በክልሉ ሶስት የሚሆኑ ታሪካዊ ስፍራዎችን በቅርስነት መመዝገባቸውንም ኃላፊው ገለጹት። ለዲደብልዩ ዘገባ ነጋሳ ደሳለኝ ከአሶሳ።